ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው ሰላም ጤና ይስጥልን እንደምን አመሻችሁ የረቡዕ ሚያዝያ 29 2006 ዓ ም ስርጭታችንን ይዤ ሳስተናግዳቸው የማመሸው ሄኖክ ሰማእግዜር ነኝ በምሽቱ ዝግጅት ከ13 ቀናት በፊት በቁጥጥር ስር የዋሉት የዞን 9 ጦማር ጸሐፊዎችና ጋዜጠኞች መካከል ስድስቱ ዛሬ ፍርድ ቤት ቀርበው ተጨማሪ የ10 ቀን የጊዜ ቀጠሮ ተጠየቀባቸው። በኦሮሚያ ክልል በተማሪዎች ተቃውሞ ጀምሮ እየተስፋፋ ያለው ተቃውሞ መንስኤ የሀገሪቱ የፌዴራል አደረጃጀት ነው ሲል የኢትዮጵያ ዴሞክራሲያዊ ፓርቲ ኢዴፓ አስታወቀ። የደረሰው ጥፋት በገለልተኛ ወገን እንዲጣራ ፓርቲው ጠይቋል። በዚህ በአብዮታ የዲሞክራሲ ጽንጽ ሀሳብ የግራ ዘመን በሆነ ብሔረተኛ ጥያቄ የገነገነ በመሆኑ ዛሬ ላይ እንዲህ አይነት ውድቀት ሊከሰት ችሏል። እኛ አንዱ መሆንም ስጋት አለን። የኢዴፓ ቃል አቀባይ አቶ ወንደ ሰንቶ ሾመ ናቸው። የኢትዮጵያ የሕዝብ ተወካዮች ምክር ቤት አፈ ጉባኤ አባዱላ ገመዳ በክልሉ ጸጥታ እንዲሰፍን ጠይቀው የደረሱት ጉዳቶች አሳዛኝ ናቸው ሲሉ የገለጹበትን ቃለ ምልልስ ሁለተኛ ክፍልም ይዘናል። ከግድያውና ከሁኔታው ጋር ያለውን የሚመለከተው የፖሊስ አካል አጣርቶ በየደረጃው ለህዝብ ይፋ የሚያደርገው ጉዳይ ነው። ማን ፈጸመው? እንዴት ተፈጸመ? እንደተባለው መንግስት ኤክሰስ በላይ ኃይል ተጠቅሟል? ሌሎች ሌሎች ጉዳዮች ፖሊስ እያጣራ ለህዝብ ይፋ የሚያደርገው ጉዳይ ነው። በሌላ ዜና ኢትዮጵያ ከዓለም አቀፍ የድርጅቶች ብድር የምታገኝበት የታማኝነት ማረጋገጫ ወይም ሶቨረን ክሬዲት ሬቲንግ የሚባለው ከነዚህ ድርጅቶች በጥቂት ሳምንታት ውስጥ ደረጃ እንደሚወጣላት የሀገሪቱ ባለስልጣናት ገልጸዋል። ዘገባ ይኖረናል። ለሁሉም እስከ ምሽቱ አንድ ሰዓት ተኩል አብራችሁ እንድታመሹ እየጋበዘን አሁን የምሽቱን የዓለም ዜናዎች ቆንጅታዬ ታሰማናለች። ጤና ይስጥልኝ፣ እንደምናመሻችሁ። ዩናይትድ ስቴትስ በደቡብ ሱዳኑ ግጭት ከሁለቱም ወገኖች በሆኑ ሁለት ግለሰቦች ላይ የመጀመሪያ እቀባዋን አጽንታለች። የእቀባው እርምጃ መወሰዱን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በዚህ በዋሽንግተን ከአውሮፓ ኅብረት የውጭ ፖሊሲ ኃላፊ ካትሪን አሽተን ጋር ሆነው በሰጡት መግለጫ ነው ይፋ ያደረጉት። የደቡብ ሱዳን የጦር ኃይል አዛዥ ማሪየል ሽኖንግና የቀድሞ ምክትል ፕሬዚደንት የሪየክ ማቻር ታማኝ የሆኑት የጦር መሪ ፒተር ጋዴት ላይ ዩናይትድ ስቴትስ ገንዘብ ነክ እቀባ አጽንታለች ሲሉ ነው ጆን ኬሪ ይፋ ያደረጉት። ዛሬ በሚሊዮኖች የተቆጠሩ ደቡብ አፍሪቃውያን አገር አቀፍ ምርጫዎችን ሲያካሂዱ ውለዋል። ይህ የዛሬው ከሀገሪቱ የዘር መድሎ ስርዓት ስርአት ከተወገደበት እንደ ኤሮፓውያን አቆጣጠር ከ1994 ዓ ም ወዲህ የተወለዱትና በነጻነት የመጣው ትውልድ ተብለው የሚጠሩት ለመጀመሪያ ጊዜ የተሳተፉበት ምርጫ ነው። አንዳንድ መራጮች ገዢው የአፍሪካ ብሔራዊ ኮንግረስ ለደቡብ አፍሪካውያን ሁሉ የንጹህ ውሃና የኤሌክትሪክ አገልግሎት ለማዳረስ አለመቻሉ እንዳሳዘናቸው ይናገራሉ። ሌሎች ደግሞ የኤንሲው መሪ ጄኮብ ዙማ ላይ እየተዥጎደጎደ ባለው የሙስና ወንጀል ክስ ምክንያት ተንገፍግፈዋል። ያም ሆኖ ኤኤንሲ ከ60 ከመቶ በላዩን ድምፅ ያገኛል ተብሎ ነው የሚጠበቀው። ያ ከሆነ ዙማ ለሁለተኛ የአምስት ዓመት የስልጣን ዘመን ስልጣን ላይ ይቆያሉ ማለት ነው። የናይጄሪያ ፖሊስ ባለፈው ወር በነውጠኞች የተጠለፉትና እስካሁን ያልተገኙት 276 ልጃገረዶችን ፈልጎ ለማግኘት በተያያዘው ጥረት የሚረዳ ጥቆማ ለሚሰጥ 300 ሺ ዶላር ወሮታ እንከፍላለን ሲል አስታወቀ። የናይጄሪያ የፖሊስ ሰራዊት በሰጠው መግለጫ በቦርኖ ክፍለ ሀገር ቺቦክ በምትባለው ቀበሌ ከሚገኘው የሁለተኛ ደረጃ ትምህርት ቤት ታፍሰው የተወሰዱት ልጃገረዶች ያሉበትን ቦታ አስመልክቶ አስተማማኝ ጥቆማ ለሚሰጥ ለሚሰጥ ወሮታዊ ይከፈላል ሲል ነው ያስታወቀው። የአክራሪ እስላማዊ ቡድን ቦኮ ሀራም መሪው ልጆቹን የጠለፍኩ እኔ ነኝ፣ ገበያ አውጥቼ ነው የምሸጣቸው ሲል መዛቱ ይታወሳል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አስከፊ የሆነው ይህ ሁኔታ ዓለም በዚህ እጅግ መጥፎ ድርጅት ላይ ተረባርቦ አንድ እርምጃ እንዲወስድ ያነሳሳ ይሆናል ሲሉ ተናግረዋል። በሌላ ዜና በሰሜን ምስራቅ ናይጄሪያ ነውጠኞች ከካሜሩን በሚያዋስነው አካባቢ የምትገኝ ከተማ ላይ ጥቃት አደረሱ። በመቶች የተቆጠሩ ሰዎች በዚህ ጥቃት ሳይገደሉ አልቀሩም ተብሎ ተሰግቷል። ሰኞ ለት ማታ ተጠርጣሪ የቦኮ ሀራም ተዋጊዎች ጋምቦሮ ኢንጋላ የምትባለውን ከተማ ወረው መደብሮችንና መኖሪያ ቤቶችን አቃጥለዋል። ነዋሪዎች ሊሸሹ ሲሞክሩም ጥይት ተኩሰውባቸዋል ሲሉ ነው የአካባቢው ባለስልጣናት የገለጹት። አሶሲትድ ፕሬስ የቦርኖ ክፍለ ሀገር የማስታወቂያ ኃላፊን ጠቅሶ በሰጠው ቃል በጥቃቱ እጅግ ብዙ ሰው ተገድሏል ማለታቸውን ዘግቧል። ቦኮሃራም በሌሎችም ከተሞች ካሁን ቀደም ከባድ ጥቃቶችን አድርሷል። ከቺቦ ሁለተኛ ደረጃ ትምህርት ቤት ልጃገረዶቹን የጠለፍ እኛ ነን ሲል ኃላፊነት መውሰዱ የሚዘነጋ አይደለም። አድማጮች፣ ለሰአቱ ያለን ዜና በዚሁ ያበቃል። ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። ላለፉት 13 ቀናት በማዕከላዊ የወንጀል ምርመራ ጣቢያ ያለምንም ግንኙነት ታስረው ከቆዩት ጋዜጠኞችና የዞን 9 ጦማር ጸሐፊዎች መካከል ስድስቱ ታሳሪዎች በዛሬው ዕለት ፍርድ ቤት ቀረቡ። ፖሊስ በሽብር ወንጀል መጠርጠሩን ገልጾ የአስር ቀናት ተጨማሪ የምርመራ ጊዜ እንዲሰጠው ጠይቆ ፍርድ ቤቱ ፈቅዶለታል። የህቡ ድርጅቶች አባል መሆናቸውን ለፍርድ ቤቱ ያስታወቀው ፖሊስ ገና ያልተያዙ ግብረ አበሮቻቸውን እያፈላለኩኝ ነው ብሏል። የጋዜጠኞቹና ጸሐፊዎቹ ይዞታ እንዳሳሰባቸው የዓለም አቀፍ የመብት ተሟጋች ድርጅቶችና መንግስታት ተቃውሞ በማሰማት ላይ ናቸው። መለስካቸው አመሃ በአራዳ ፍርድ ቤት የዝግ ችሎቱን ሂደት ከውጭ ተከታትሎ የሚከተለውን ዘገባ ልኳል። የችሎቱን ሂደት ለጋዜጠኞች የገለጹት የተጠርጣሪዎቹ ጠበቃ አቶ አመሀ መኮንን እንዳብራሩት ፖሊስ በተጠርጣሪዎች ተስፋለም ወለየስ፣ አስማማው ኃይለ ጊዮርጊስ፣ ዘላለም ክብረት፣ ናትናኤል ፈለቀ፣ አጥናፉ በረሄና ኤዶም ካሳይ ላይ ቀደም ሲል ጠርጥሬያቸዋለሁ ካለው ውዥንብር የመዛት ወንጀልና ሌሎች ወንጀሎች ዛሬ ያቀረበባቸው ጥርጣሪዎች ከፍ ያሉ ናቸው ብለዋል። ተጠርጣሪዎቹ ስማቸውና ቁጥራቸው ካልተጠቀሱ አሸባሪ ድርጅቶች ጋር ግንኙነት እንዳላቸውና ስልጠናም እንደወሰዱ ፖሊስ ጥርጣሬ አለኝ ብሏል። አቶ አማ እንዳብራሩት ፖሊስ ክሱን ሲያጠናክር ተጠርጣሪዎቹ ከውጭ ባገኙት ገንዘብና ቁሳቁስ የሽብር ተልኳቸውን ለማሳካት በቡ ተደራጅተው ሲሰሩ እንደነበረም ለፍርድ ቤቱ ገልጸዋል። እስከ ዛሬ በዚህ የህቡ ድርጅት አብረዋቸው ሲሰሩ ቆይተዋል ያላቸውን ተጠርጣሪዎች ገና እያፈላለገ እንደሆነና የሚተረጎሙ ሰነዶች እንዳሉት ለፍርድ ቤቱ በመግለጽ ሰፊ የምርመራ ስራ እንዳለውና ተጨማሪ የምርመራ ጊዜ እንዲሰጠው ፍርድ ቤቱን ጠይቋል። የተጠርጣሪዎቹ ጠበቃ አቶ አምሃ መኮንን እንዳብራሩት ይህ የፖሊስ ጥያቄ ህግን መሰረት ያደረገ አይደለም ብለው ተከራክረዋል። ማስረጃ የሚሰባሰበው ተጠርጣሪ እስር ቤት ሆኖ ሳይሆን ቢያንስ ፖሊስ ለጥርጣሬው መነሻ የሚሆነውን የማስረጃዎቹን ሃምሳ በመቶ ማቅረብ እንዳለበት ለፍርድ ቤቱ ማስረዳታቸውን ገልጸዋል። የሚያዙ ግብረአበሮች አሉ ለተባለውም ቢሆን ተጠርጣሪዎቹ መያዛቸውን በሀገር ሆነ በውጭ የተሰማ ስለሆነ በእስር እንዲቆዩ ለመጠየቅ በቂ ምክንያት አይሆንም። ይተረጎማል የተባለውም ሰነድ በእስር ይቆዩ ዘንድ ምክንያት ሊሆን አይችልምና ተጠርጣሪዎቹ በዋስ ሆነው ጉዳያቸውን በውጭ እንዲከታተሉ፣ ያ ካልሆነ ፍርድ ቤቱ አጭር ተለዋጭ ቀጠሮ እንዲሰጣቸው መጠየቃቸውን በውጭ ሲጠብቋቸው የነበሩ ጋዜጠኞች አስረድተዋል። ፍርድ ቤቱም የሁለቱን ወገን ክርክር ካዳመጠ በኋላ ተጨማሪ አስር ቀን የምርመራ ጊዜ ለፖሊስ ሰጥቶ ግንቦት ዘጠኝ ቀን 2006 ዓ.ም ተከሳሾቹን እንዲያቀርብ ትእዛዝ ለፖሊስ ሰጥቷል። ጠበቆች ወይም ሌሎች ዘመዶቻቸው ተጠርጣሪዎቹን እስከ ዛሬ ጎብኝተዋቸው እንደማያውቁ የገለጹት አቶ አመሃ ዛሬም ደንበኞቻቸውን ለማነጋገር ከቀትር በፊት ወደ ማዕከላዊ ምርመራ ቢሄዱም ሳይፈቅድላቸው እንደተመለሱ ለፍርድ ቤቱ ገልጸዋል። ፍርድ ቤቱም ተጠርጣሪዎቹ ሕግ በሚያዘው መሠረት ቤተሰቦቻቸው፣ የሕግ ጠበቆቻቸው፣ ወዳጅ ዘመዶቻቸው እንዲጎበኟቸው ለፖሊስ ትእዛዝ እንደተሰጠ ተናግረዋል። ችሎቱ ዝግ መሆኑን ወደ ፍርድ ቤቱ ለመግባትና ጉዳዩን ለመከታተል ሲጠብቁ ለነበሩት ጋዜጠኞች፣ የተጠርጣሪ ቤተሰቦች፣ ዲፕሎማቶችና ሌሎች ታዛቢዎች የተናገሩት የመጀመሪያዎቹን የተጠርጣሪ ቡድን ያመጧቸው የፖሊስ አባላት ናቸው። ናትናኤል ፈለቀ፣ አጥረፉ በረሄና ኤዶም ካሳይ በእጆቻቸው ሰንሰለት ገብቶ በፖሊስ ታጅበው ወደ ችሎት ሲያመሩ፣ ፖሊስ ከጠበቆች በስተቀር ማንም ወደ ችሎት እንዳይገባ አግዷል። አንዳንድ የፖሊስ አባላትም በቃላት ሲያስፈራሩ ተደምጠዋል። ሁለተኛው የተጠርጣሪዎች ቡድንም ማለትም ተስፋ ለሞወለየስ አስማማው ኃይለ ጊዮርጊስና ዘላለም ክብረትም የመጀመሪያ ቡድን እንደወጣ ወደ ችሎቱ በተመሳሳይ ሁኔታ ገብቷል። ነገ ሶስተኛው ቡድን ማለትም በፈቃዱ ኃይሉ፣ አቤል ዋበላና ማህሌት ፋንታውን እዚሁ ፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ወንጀል ችሎት እንደሚቀርቡ ይጠበቃል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ከምሽቱ አንድ ሰዓት ከአስር ደቂቃ ሆኗል። ሰሞኑን በኦሮሚያ ክልል የተከሰተው ሁከትና የተከተለው ጥፋት ምንጩ የሀገሪቱ የፌዴራል አደረጃጀት ጉድለት ነው ሲል የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ መግለጫ ወጣ። የደረሰውን ጥፋት መንስኤ የሚያጣራ ገለልተኛ አካል እንዲቋቋምም ጥሪ አቅርቧል። መለስካቸው አመሀ ከአዲስ አበባ ተከታዩን ልኳል። ለዘላቂ ልማት የፌዴራሊዝሙ ጉድለቶች ይታረሙ በሚል ርዕስ ኢዴፓ ያወጣው የጽሁፍ መግለጫ ሰሞኑን በተፈጠረው ሁኔታ ላይ ያሉትን ስድስት አቋሞች የዘረዘረ ነበረ። በኢዴፓ እምነት ለአዲስ አበባና ለአጎራባች የኦሮሚያ ክልል ከተሞች የተዘጋጀው የጋራ የልማት መሪ ፕላን የሀገሪቱን ሕግጋት የጠበቀ ነው። በመሪ ፕላኑ ላይ የቀረበውን ቅሬታ መንግስት ሌላ ፖለቲካዊ ትርጉም ሳይሰጠው ተገቢ መልስ ሊሰጠው እንደሚገባም የኢዴፓ መግለጫ ያስገነዝባል። ቅሬታ ያላቸው ወገኖችም ቅሬታቸውን በሰላማዊ መንገድ ብቻ ማቅረብ እንዳለባቸው በመጠቆም ከዚህ የወጣ ተቃውሞን እንደሚያወግዝ ይናገራል። በአጠቃላይ ግን የሰሞኑ ችግር ዋና መንስኤ በብሔራዊ ማንነት ላይ መሰረት ያደረገው የሀገሪቱ ፌዴራላዊ ስርዓት እንደሆነ መግለጫው አበክሮ ይገልጻል። የኢዴፓ የሕዝብ ግንኙነት ኃላፊ አቶ ወንዶሰን ተሾመ ፓርቲው ያለውን ስጋት ጭምር ገልጸዋል። በዚህ በአብዮታዊ ዲሞክራሲ ጽንሰ ሃሳብ የግራ ዘመም በሆነ ብሔረ ተጽኛ ጥያቄ የገነገነ በመሆኑ ዛሬ ላይ እንዲህ አይነት ውድቀት ሊከሰት ችሏል። እኛ እንደውም አሁንም ስጋት አለን። ይህ ሁኔታ ኢትዮጵያ በቴክኖሎጂ እየከፍ እያለችና በልማት ውክል ከፍተኛ ደረጃ ወደ ኢንዱስትሪላይዜሽን እያደገ ሲሴት ጥያቄዎቹ ወደ ኮንፍሊክት እየወሰዱና እነዚህም ግጭቶች ሊከሰቱ ስለሚችሉ በመጀመሪያ ፌዴራላዊ አወቃቀሩ መታረም አለበት ብለን እናምናለን። በመጨረሻም የደረሰውን የህይወትና የንብረት ጉዳት ከነ መንስኤው የሚያጣራ ገለልተኛ አካል እንዲመሰረት ሁኔታውም ህጋዊ እልባት እንዲያገኝ ጥሪ አቅርበዋል። የሚቋቋመው አጣሪ አካል ገለልተኝነቱ የሚታወቀው ህዝባዊ ተቀባይነት ያገኘ እንደሆነ ብቻ ነው። ሲሉም አቶ ወንዶሰን አክለዋል። ከዚሁ ጋር በተያያዘ ከሀገር ውጭ የሚገኙ የተለያዩ የፖለቲካና የሲቪክ ድርጅቶች ሰሞኑን በኦሮሚያ ክልል የተከሰተውን የተቃውሞ እንቅስቃሴና የተፈጠረውን ግጭት እንዲሁም የደረሰውን ጉዳት በተመለከተ የተለያዩ መግለጫዎችን አወጥተዋል። የኦሮሞ ዴሞክራሲያዊ ግንባር የተሰኘው ድርጅት አሁን እየተካሄደ ያለው የተቃውሞ እንቅስቃሴ በኦሮሞ ሕዝብና ስልጣን ላይ ባለው መንግስት መካከል ብቻ የተወሰነ ሳይሆን ሌሎችንም የሀገሪቱ ሕዝቦች የሚጨምር ነው ይላል። ሶሊዳሪቲ ሙቭመንት ፎር ኒው ኢትዮጵያ የተባለውና ሸንጎ የተሰኙ ድርጅቶች ደግሞ ህገወጥ ነው ያሉትን የመንግስት እርምጃ ያወግዛሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን። የኢትዮጵያ ህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ አባዱላ ገመዳ ተቃውሞ ያሰሙ አንዳንድ የኦሮሞ ተማሪዎች በመንግስት ኃይሎች መገደላቸው ስህተት ነው ያሉበት ቃለ ምልልስ ቀጥሎ ይቀርባል። ተቃዋሚዎቹ ተገቢ ጥያቄ እንዳነሱ ጠቅሰው ሰላማዊ ሰልፍ ማድረግም ህገ መንግስታዊ መብት መሆኑን የጠቀሱት አፈ ጉባኤ አባዱላ ገመዳ ተማሪዎቹ ግን ሰልፍ ለማድረግ መንግስት የሚጠይቀውን መስፈርት አላሟሉም ብለዋል። በተለይም ብዙ ሰዎች በተገደሉበት በአምቦ ከተማ ተማሪዎች ያልሆኑ ያሏቸው ሰልፉን በመቀላቀል ንብረት በማውደማቸው መንግስት እርምጃ ለመውሰድ መገደዱን ገልጸዋል። ከአፈ ጉባኤ አባዱላ ገመዳ ጋር የተካሄደው ቃለ ምልልስ ክፍል ሁለት ቀጥሎ ይቀርባል። አባዱላ፣ እንግዲህ እኛም ከዚህ ከሩቅም ቢሆን አዲስ አበባ ያሉ ዘጋቢዎቻችንም በአካባቢ ያሉትን ሰዎች እያነጋገሩ ዘገባ ሲያደርሱን ነበርና ልጆቻቸው የተገደሉባቸው ወላጆች እንደሆኑ ነው የተረዳ ነው። ወላጆቹ ልጆቹ ከተገደሉ በኋላ በቁጣ ተነስተው የተማሪዎቹን ሰልፍ እንደ ተቀላቀሉ ነው የተረዳ ነውና መንግስት ያገኘው ሌላ አካል አለ፣ ያንን አጋጣሚ ተጠቅሞ ንብረት ለማውደም የተነሳ ሀይል ነበረ ብለው ያምናሉ። አይደለም እንግዲህ ወላጆች ተቀላቅሏል የሚል እስካሁን መረጃ የለኝም። ወላጆች ወጥተው ንብረት አውድመዋል የሚል እስካሁን መረጃ የለኝም። ግን ብዙ በከተማ ያሉ ሌሎች ወጣቶች ተቀላቅለዋል። ሌላ ሌላም የተማሪዎችን ከውጭ የመጡ ሀይሎች ሲሉ በተጨባጭ ምን እንደሆኑ ተደርሶባቸው ውጭ ያሉ ማለት ነው? አቤት ከዩኒቨርሲቲ ከዩኒቨርሲቲው ተማሪዎች ውጭ ያሉ፣ በከተማ ውስጥ በከተማ ያለው ወጣት፣ ሌሎች ሌሎች ማለት ነው። እነዚህ ተቀላቅለዋል። እነዚህ ወደ ዘረፋ ሄደዋል። አንዳንዶቹ መረጃ ገና ፖሊስ የሚያጣራው ነው። ፖሊስ አጣርቶ ሲደርስበት ይፋ የሚያደርገው ነው። እነማን ነበሩ? በማቃጠል ተግባር ላይ በግንባር ቀደምነት የተሰለፈው ማን ነበር? ሌሎች ዘረፋ ላይ የተሰማራው ማን ነበር? የሚለውን ፖሊስ አጣርቶ ወደፊት ለሕዝብ ይፋ የሚያደርገው ጉዳይ ነው። እስካሁን ባለው እውቀት ተማሪዎች መጀመሪያ የተነሱበትና ፍላጎታቸው ጥያቄያቸው ግቢያቸው ውስጥም የተግባቡበትና የተስማሙበት፣ ግን ደግሞ በኋላ የሆነው ነገር የተለየ ሆነዋል። ችግር ተከሰሱ። ለምሳሌ ከአካባቢ ወረዳዎች ተሰባስበው ይመጣሉ። ለምሳሌ ከሆቴል ውስጥ መጠጥ ማውጣት፣ መጠጣት፣ በሱ መታጠብ እና የመሳሰሉት ነገሮች አሁን ቀደም የተለያየ ጊዜ ጥያቄ ይነሳል። ሰላም ሰልሳለ፣ ግን ተደርጎ የማይታወቁ ነገሮች ተደርገዋል። ይሄ መሆኑ ምክንያቱም ይህን እያነሱ ያለሁት ተማሪ ሳሁን ቀደም ሰልፍ ይወጣ ነበር። አምቦ ግን በታሪክ ንብረት የነኩበት ንብረት የተነካበት ዝርፊያ የተካሄደበት ጊዜ የለም። ይሄ ማን ፈጸመው? እነማን ናቸው የሚለው ፖሊስ እየሰራው ስለሆነ ወደፊት እያንዳንዱ ነገር የሚረጋገጥ ይሆናል ማለት ነው። አባዱላ ግን አሁን የነበረው ተቃውሞ የተቀነባበረ እና ሰፊ እንደውም አጠቃላይ ኦሮሚያን የያዘ ነበረ። አምቦ ብቻ አልነበረም እንደሚያውቁት ተቃውሞ የተካሄደው በነቀምቴ፣ በግንቢ፣ በጅማ፣ በመቱ፣ በሮቤ፣ በባሌ፣ በአለማያ ሰባ ዩኒቨርሲቲ በአዳማ ነውና አምቦ የተወሰኑ ከተማ ውስጥ ወይንም ስራ አጦች ገብተው ይሄንን አድርገው ከሆነ በሌላ አካባቢም ሰው ተገሏልና ተመሳሳይ መልስ ነው የሚኖረው። ወይ ምን ለማለት ይቻላል? ሌላም ጋለ ተገደሉት ማለት ነው እንግዲህ ምንድነው? ከግድያው እና ከሁኔታው ጋር ያለውን የሚመለከተው የፖሊስ አካል አጣርቶ በየደረጃው ለሕዝብ ይፋ የሚያደርገው ጉዳይ ነው። ማን ፈጸመው? እንዴት ተፈጸመ? እንደተባለው መንግስት ኤክሰስ በላይ ሀይል ተጠቅሟል፣ ሌሎች ሌሎች ጉዳዮች ፖሊስ እያጣራ ለሕዝቡ ይፋ የሚያደርገው ጉዳይ ነው። ይሄ እንዳለ ሆኖ አንዳንዱ ጋር ተመሳሳይ የሆኑ ሌላ ጋር ደግሞ ለምሳሌ ሀረማያ ላይ ያለው እና የተፈጸመው ጉዳይ ውጪም አልወጡም ሰልፍም አልወጡም ቴሌቪዥን እያዩ የነበሩ ልጆች ናቸው። በእጅ የተሰራ ተቀጣጣይ ፈንጂ እዛ እንዲፈነዳ ፈንድቶ ለአንድ ሰው ህይወት መጥፋት እና ለብዙዎች መቁሰል ምክንያት የሆነው በሩቅ እንደማውቀው ሮቤ ላይ የሆነው የመደበላቡ ዩኒቨርሲቲም በመራሯት አንድ ሰው ከፎቅ የወደቀ ወይም የወደቀች ታለች፣ የተቀሩት ደግሞ የአሁኑ አይነት ባህሪ ተከስቶ ብን የጢስ ቦምብ እስከ መቀማት ሌሎች ሌሎች ጠመንጃ ለመያዝ የመሞከር እና ሌሎች ሙከራዎች የነበሩበት እና ለዚህ ዲስትራክሽን ለዚህ ህይወት መጥፋት ምክንያት የሆንባቸው ጉዳዮች አሉ። ይሄ ግን ህይወት መጥፋት ነበረበት የሚል እምነት የለኝም። መንግስትም ይሄን እምነት የለውም። ንብረት መውደድ ነበረበት የሚል እምነት የለንም። መንግስትም እንደ መንግስት ይህን እምነት የለውም። በአጠቃላይ ግን ከመስመር የወጡ ነገሮች ጥያቄን ተቃውሞን በሰላማዊና በህጋዊ መንገድ ማካሄድ እየተቻለ ሰላማዊና ህጋዊ መንገድን የሚትሱ ነገሮች በሙሉ ሌላው ዜጋ ላይ የሚያስከትሉት ችግር በመኖራቸው እነሱን ለመከላከል የሚደረጉ ጥረቶች በራሳቸውም ጉዳት እያደረሱ ሊሄዱ እንደሚችሉ መገመት የሚቻል ይመስለኛል። እንግዲህ ፖሊስ የያዘው ጉዳይ ነው። ተመርምሮ በግልጽ ምን እንደሆነ ሲታወቅ እንደ ውልሎታ አለን እርስዎም ያስረዱናል። ወደ ዋናው ጉዳይ ልመልሶት። ይሄ ጉዳይ የተነሳበት ተማሪዎቹ ሰልፍ የወጡበት ምክንያት ይሄ የአዲስ አበባ ማስተር ፕላን የተባለው ከሱ በፊት ሶስት የኦሮሞ ድርጅቶች ኦሮሞ ፌዴራሊስት የኦሮሞ ፌዴራል ኮንግረስ እንዲሁም የገዳ ስርዓት አራማጅ የተባለ ድርጅት ለመንግስት አንድ ሀሳብ አቅርበው ነበር። ሀሳብ ነው ማመልከቻ ወይ ተማጥኖ ነው ለርሶ መስሪያ ቤት እንዲሁም ለጠቅላይ ሚኒስትሩ አገር ውስጥ ላሉ የመንግስት አካላት በሙሉ ያቀረቡት ምንድን ነው? ይሄ በአዲስ አበባ ዙሪያ የሚሰሩ የአዲስ አበባን ማስተር ፕላን ማስፋት የሚለው ነገር በጣም እንደሚያሳስባቸው ከአሁን በፊት ለምሳሌ በለገጣፎ፣ በለገዳዲ፣ በለቡ በሚባሉ በአዲስ አበባ ከተማ ዙሪያ ባሉ ኦሮሞዎች በኖሩባቸውና በሚኖሩባቸው አካባቢዎች በልማት ስም እየተፈናቀሉ እንደሆኑ ከውጭ የሚመጡ ሰዎች የሚገነቧቸው ቤቶች እነሱን እንደሚያፈናቅል ወይንም በአግባብ የሚገባቸውን የገቢ ክፍያ እንደማይሰጣቸው ከቦታቸው ላይ ከቦታቸው እንኳን ላይ ለመነሳት እነሱ ፈቃድ ተጠይቆ ሳይሆን በግፊት እንደሚነሱ ይሄንም በማንሳት እንዲሁም ደግሞ አሁን ኢትዮጵያ የምትተዳደርበት ሕገ መንግስት አዲስ አበባን እንደ ቻርተር ከተማ ሲመለከታት ኦሮሚያ ደግሞ ከዚያ ከቻርተር ከተማው ጥቅማ ጥቅም ታገኛለች የገንዘብና የባህል እንዲሁም ታገኛለች ተብሎ ነበር። ሆኖም ግን ያን እስከ ዛሬ አላየንም። ይልቁንም ወንዞቻችን፣ ደኖቻችን እየበከሉ ነው እየተበላሹ ነው የሚል ጥያቄ አንስተው ነበር። የተማሪዎቹ ጥያቄ በከፊል ከዚህ ጋር ተመሳሳይነት አለውና መልስ አግኝተዋል ወይ እነኚህ ድርጅቶች? በጉዳዩ ላይ የእርሶስ መስሪያ ቤት ምን ይላል? እኔ ጥያቄያቸውን አላየሁም። ስለዚህ ስለ እነዚህ በአጠቃላይ የአሁኑ ማስተር ፕላን የአዲስ አበባ ከተማን የማስፋት አላማ የለውም። ምንም አላማ የለውም። እኔ ኦሮሚያ አስተዳደር ሆኜ ስለ ሰራ አውቀዋለሁ። አሁንም መረጃው አለኝ። አዲስ አበባን የማስፋት አላማ የለውም። የአዲስ አበባ የቻርተር አስተዳደር ነው። ቻርተሩ የወሰነለት ድንበር አለ። ይሄ ድንበር የተጠበቀ ነው። የኦሮሚያ ክልል ደግሞ ድንበር አለው። ይሄ ድንበር የተጠበቀ ነው። ይሄን ድንበር የመናድና አንዱን አንዱ ስሬ መክተት አንድም አላማ የለውም። ስለዚህ ሁለቱም አስተዳደሮች እራሳቸውን ችለው የሚኖሩ አስተዳደሮች ናቸው። ነገር ግን የሆነ ያለው ልክ በከተማው ዙሪያ ካሉ ለምሳሌ እኛም ስንዘግብ ነበርና በለገጣፎ በለገዳዲ ከተማዋ ዙሪያ የሚገኙ የኦሮሚያ ክልል የተባሉ ቦታዎች አሉ። በዚያ አካባቢ ስላሉ ገበሬዎች መፈናቀልስ ምን ይሉናል? እንግዲህ በከተማ ዙሪያ ያሉ ብዙውን ጊዜ ኢንቨስትመንት የሚመጣው ስለዚህ ስለሆነ ወደዚህ ስለሆነ ብዙ ጊዜ ይሄ ኢንቨስትመንት ጥያቄ ያጋጥማል። ከዚህ ጋር ተያይዞ ቀደም ብሎ ኢንዱስትሪ የሚሰፋበት፣ መኖሪያ ቤቶች የሚሰሩበት በፕላን የተመለሰ ስላልነበረ እነዚህ ችግሮች አሁን የተባሉ ችግሮች ሲያጋጥሙ ቆይተዋል ከአንድ ስድስት ሰባት ዓመት በፊት ጀምሮ የኦሮሚያ ብሔራዊ ክልላዊ መንግስት ዝርዝር የሆነ የመሬት አጠቃቀም ፕላን በማጥናት እነዚህ አርሶ አደሮች የማይፈናቀሉበት የእርሻ ቦታዎች የእርሻ ቦታ ሆነው ብቻ እንዲቀጥሉ፣ የከብት ርቢ ቦታዎች የከብት ርቢ ብቻ ሆነው እንዲቀጥሉ፣ እነዚህ ኢንዱስትሪዎች የግድ አስፈላጊ ናቸው እንኳን ተብሎ የሚቀመጡ ቢሆንም የኢንዱስትሪ ዞን እንዲለይላቸው፣ እነዚህ ፍሳሾች ሰፊ ጥናት እንዲደረግባቸው፣ ለምሳሌ ከአዲስ አበባ ከተማ ከጥንት ጀምሮ በአቃቂ ወንዝም ይፈሳለ ይሄ በተለያየ ጊዜ ሁላችን ስናነሳ የነበረ ነው። የሚያደርሰው ጉዳት አለ። ይሄ ዘመናዊ በሆነ መንገድ ትሪትመንት እንዲደረግለት፣ እነዚህን ሁሉ ያካተተ ስራ ነው ሲሰራ የነበረው። አሁንም ይሄ ማስተር ፕላን ሲመጣ እንዲቀናጅ፣ እንዲናበብ እንጂ እየተደረገ ያለው አዲስ አበባ በራሱ ክልል ውስጥ የራሱ ማስተር ፕላን ነው የሚሰራው። የኦሮሚያ ከተሞች የራሳቸውን ማስተር ፕላን ነው የሚሰሩት። እነዚህ ሁለት ማስተር ፕላኖች የሚናበቡ ማስተር ፕላኖች እንዲሆኑ ምክንያቱም የመሰረተ ልማት አለ። የውሃ፣ የኤሌክትሪክ፣ የባቡር፣ የመኪና ሌሎችም ጉዳዮች አሉ። ልክ የየራሳቸው አስተዳደር ኖሯቸው የተናበበ እድገት እንዲኖራቸው ለማድረግ የተደረገ ነው። ከዛ በተጨማሪም እነዚህ መፈናቀሎች የታቀዱ እና አርሶ አደሩን የሚጎዱ እንዳይሆኑ በግምት ሳይሆን በተጠናና በኋላም ህዝቡ ራሱ ተዋይቶበት የህዝቡን ጥቅም በሚያረጋግጥ መንገድ እንዲፈጸም ግምት ውስጥ በማስገባት የተሰሩ እና በመሰራት ላይ ያሉ ጉዳዮች እንደሆኑ ነው የማውቀው። እስካሁን ለተፈናቀሉት ካሳ የሚሰጥበት ሁኔታ አይኖር ይሆን? እኔ እስከማውቀው ድረስ ካሳው ይበዛል፣ ያንሳል ሌላ ጉዳይ ነው። ግን ሁለት ነገር ሲደረግ አውቃለሁ። አንደኛ መሬቱ ለልማት ሲፈለግ እዛ መሬት ላይ ላለው ለልማት ተነሺ ካሳ ይከፈላል። የአስር አመት እንደዛ አይነት ተገምቶ የአስር አመት የምርት ውጤት ተገምቶ ካሳ መክፈል ብቻ ሳይሆን እነዛ ሰዎች የአስራ ስምንት አመት የሞላቸው ልጆች ጭምር በአካባቢ ባለው ከተማ የመኖሪያ ቤት መስራ የሚያገኙበት እና እነዚህ ደግሞ ባገኙት ገንዘብ ተደራጅተው ወደ የተሻለ ስራ የተሻለ ገቢ ወደሚያስገኝ ስራ የሚሸጋገሩበት ሁኔታ ታቅዶ ይሰራል። እስካሁን የነበረው ይሄ ነው። ይሄ ሁሉ ቦታ ውጤታማ ነበር ብሎ ማለት አይቻልም። ሁሉ ቦታ ውጤታማ ሁሉንም በሚገባ አረካ ሁሉንም ችግሮችን የፈታ ነው ብሎ ማስቀመጥ የሚቻል አይመስለኝ አባዱላ የሚቀጥለው ጥያቄ እንደው ሁለት መልስ የሚጠይቅ የሚፈልግ ይመስላል ከርሶ። በአንድ በኩል ኢህአዴግ ባወጣው በዚህ ቋንቋን መሰረት ባደረገ ክልላዊ መንግስት የተነሳ ተማሪዎቹ የይገባኛል ጥያቄ የኦሮሞ ተማሪዎች የይገባናል ጥያቄ አዲስ አበባ ላይ አንስተዋል። አንዳንድ ጊዜ ለምሳሌ መፈክር ስንሰማ ኦሮሞ ያልሆነ ሰው ሐውልት ይነሳ፣ እንዲሁም ደግሞ አዲስ አበባ ውስጥ ኦሮምኛ የስራ ቋንቋ መሆን አለበት የሚል ጥያቄ ይሰማል። በሌላ በኩል ኢህአዴግን መንግስት የሚቃወሙ ኃይሎች ኢህአዴግ በሰራው ራሱ ባመጣው ችግር ውስጥ እየገባ ነው፣ በእንደዛ አይነት ሁኔታ መካለል አልነበረበትም። ምክንያቱም አንደኛ የኢትዮጵያ ሕዝብ አልተጠየቀም ስለ እንደዚህ አይነት አከላለል የተወሰኑ ሀይሎች ናቸው ቋንቋን መሰረት ያደረገ አከላለል ሕዝብ ላይ የጫኑት። ሁለተኛ ደግሞ ሕዝብን ከማቀራረብ ይልቅ የግጭት መንስኤ ይሆናል እያሉ ትችት ያቀርባሉ እና ለዚህ መልሶን ልጠይቅ ተማሪዎቹ የሚሉት እን እንዲሁም ደግሞ የኢህአዴግን መንግስት የሚቃወሙ ሀይሎች የሚሉት አድማጮች፣ ከኢትዮጵያ ፓርላማ አፈ ጉባኤ አባዱላ ገመዳ ጋር የተጀመረው ቃለምልልስ የመጨረሻ ክፍል በነገ ዕለት ይቀርባል እንድትከታተሉ እንጋብዛለን። ኢትዮጵያ ከዓለም አቀፍ የብድር ታማኝነት ማረጋገጫ ድርጅቶች ወይም ሶቨርን ክሬዲት ሬይቲንግ የሚባሉት ማለት ነው ከእነዚህ ድርጅቶች በጥቂት ሳምንታት ውስጥ ደረጃ እንደሚወጣላት የሀገሪቱ ባለስልጣናት አስታውቀዋል። ተጨማሪ ዜና አለን። የዓለም አቀፍ አበዳሪዎች የአንድን ሀገር ምጣኔ ሀብት ጤንነትና በአጠቃላይ ተበድሮ የመመለስ ባህልና ብቃት የሚመረምሩ ዓለም አቀፍ ደረጃ አውጭ ኩባንያዎች ኢትዮጵያን በየካቲት ወር በመጎብኘት ጥናታቸውን ማከናወናቸውን የኢትዮጵያ የገንዘብ ሚኒስትር ሱፊያን አህመድ ለጋዜጠኞች አስታውቀዋል። በአፍሪካ በፍጥነት በማደግ ላይ ካሉ ምጣኔ ሀብቶች አንዷ የሆነችው ኢትዮጵያ በሀገር ውስጥ ብድር ድርቀት የደረሰውን የፈሳሽ እጥረት በውጭ ብድር ለመተካት በማሰብ ነው ይህንን የብድር ማረጋገጫ የፈለገችው። ዶክተር ደምስጫና ያለው በአዲስ አበባ የሚኖሩ የምጣኔ ሀብት ባለሙያ ናቸው። ጥረቱ ለምጣኔ ሀብቱ መልካም ዜና ነው ይላሉ። አንደኛው አማራጭ ከሀገር ውስጥ ካሉ ንግድ ባንኮች መበደር እና የመስራት ነው። ይሄ በአብዛኛው አስቸጋሪ ነው። የአገር ውስጥ ያለውን ኢንቨስትመንት በሌላ አንጻር የሚደረገውን ኢንቨስትመንት ሊያቀጨጨው ይችላል። ስለዚህ መንግስት ከውጭ የመበደር አቅሙ መጨመር አለበት። ይህን ለማድረግ ደግሞ አሁን የተባለው አበዳሪዎች አመኔታ እንዲኖረቸው ይፈልጋል። አመኔታ ሁለት ነው፣ በሁለት መንገድ ነው። አንደኛው መንግስት የተበደረውን ገንዘብ ላለው ልማት መዋሉን የሚያረጋግጥ ነው። ሁለተኛ እነዚህ አመኔታውን በመስጠታቸው መንግስት ከሚሰራቸው ፕሮጀክቶች እይታ አንጻርም ሌሎች ቀጥታ የሆኑ ኢንቨስትመንቶች ወደ ሀገር ውስጥ እንዲመጡ ማድረግ ይቻላል ማለት ነው እና እኔ በጣም የጎላ አስተዋጽኦ ይኖረዋል ብዬ ነው የምገምተው። የብድር ታማኝነት ማረጋገጫ ሰንጠረዥ በማውጣት ሀገሮችን ከትሪፕል ኤ ፕላስ አንስቶ እስከ ዲ ማይነስ የሚሰጡት ድርጅቶች መካከል የሚታወቁት ስታንዳርድ ኤን ፑር፣ ሙዲስና ፊች በኢትዮጵያ በየካቲት ወር የምጣኔ ሀብት ግምገማ አድርገው ተመልሰዋል። የኢትዮጵያ መንግስት ለያዛቸው ሰፋፊ የመሰረተ ልማት ግንባታዎችና በአጠቃላይ ለምጣኔ ሀብቱ የሚውል የብድር አቅርቦት ለማግኘትና አልፎም የተሻለ የብድር ወለድ ለማግኘት የሚረዳ ነው ሰንጠረዡ። ሆኖም፣ ሦስቱ ድርጅቶች የሚሰጡት ደረጃ አነስተኛ ከሆነ ወይም ከፍተኛ ስጋት ያለበት የሚል ድምዳሜ ላይ የሚደርሱ ከሆነ ወደ ኢትዮጵያ የሚገባውን የገንዘብ ፍሰት እንደሚያቀጭ ባለሙያዎች ይናገራሉ።

አድማጮቻችን የምሽቱ ስርጭት በዚሁ ተጠናቋል። ያለፏችሁን ዝግጅቶች ቪኦኤ ኒውስ ዶት ኮም ስላሽ አምሐሪክ ገብታችሁ መከታተል ትችላላችሁ። በፌስቡክ እና በትዊተርም ቪኦኤ አምሐሪክ ብላችሁ ተከተሉን። ከምሽቱ በሶስት ሰዓት ላይ በአጭር ሞገድ በ22 ና በ25 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። ለምሽቱ ፕሮግራሙን ከመራለን ኃይሉ ታምራት ጋር በመሆን የምሰናበተው ሄኖክ ሰማግዜር ነኝ። በዚህ ሙዚቃ እንቆይ። መልካም ምሽት።